የኢትዮጵያን የ2008 ዓመተ ምህረት የምጣኔ ሀብት እድገት ትንበያ በተመለከተ መንግሥታቸውና በዓለም አቀፉ የገንዘብ ድርጅት አይኤምኤፍ መካከል የተቀራረበ ግምት መኖሩን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋል። በድምር ውጤትም የ8 ነጥብ 5 ከመቶ እድገት ሊኖር እንደሚችል ተናግረዋል። ኤርትራን በተመለከተ በሰጡት ማብራሪያ፣ ተቀምጠን እንነጋገር የሚለው ፖሊሲ አለመቀየሩን አመልክተዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የኢኮኖሚ እድገት ትንበያ መንግስትንና ዓለም አቀፍ ተቋማትን በአሃዝ ሲከፋፍል ሲለያይ የሚታይ ነው። ከአስር ዓመታት በላይ ለሆነ ጊዜ ከፍተኛ እድገት መመዝገቡን የሚቀበሉት ዓለም አቀፍ ተቋማት ከትንበያ አንጻር ግን የየራሳቸውን አሃዞች መጥቀሳቸው የተለመደ የሚጠበቅ ሆኖ ቆይቷል። ዘንድሮ ግን ያውም በድርቁ ዓመት ተቀራርበናል ይላሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የሕዝብ ተወካዮች ምክር ቤት የቀጣዩን ዓመት የፌዴራል መንግስት በጀት ባጸደቀበት ስብሰባ ላይ የተገኙት ጠቅላይ ሚኒስትሩ የኢኮኖሚ እድገቱ መቀጠሉን አስረድተዋል። ከዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ የመጣ ቡድን የ2008 የአገሪቱ ኢኮኖሚ አፈጻጸም ምን እንደሚመስል መገምገሙን ጠቅላይ ሚኒስትሩ አስታውሰዋል። ድርቁ በኢኮኖሚው ላይ ያሳደረውን ተጽዕኖ ማጥናቱንም ጠቅሰዋል። ይሄው የአይ ኤም ኤፍ ቡድን የግምገማውን ውጤት እንዳሳወቃቸውም ተናግረዋል። ከዚህ በመነሳትም የኛና የነሱ ግምት የተቀራረበ መሆኑን ተረድተናል ነው ያሉት። የተከበረው ምክር ቤት እንደሚያውቀው እኛና የአይኤምኤፍ ግመታ በአብዛኛው ጊዜያት ተጣጥሞ የማያቅ ቢሆንም በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያመጣው የሚችለው ተጽዕኖ እንደዚሁ ተገምግሟል። አይ ኤም ኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ ዓመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመት ነውና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። ይሄ ሰባት በመቶ እድገት በራሱ በብዙ አገሮች ፈጣን እድገት ተብሎ የሚወሰድ ነው። የግብርና ዘርፉ ሳይጨምር ማለት ነው። በኢንዱስትሪና በአገልግሎት ዘርፎች የሰባት ከመቶ እድገት ማረጋገጥ መቻሉ በትክክለኛው መንገድ ላይ እንዳለን ያሳያል ሲሉም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ እንዳሉት ድርቁ ከፍተኛ ተጽዕኖ የሚያሳድረው በግብርናው ዘርፍ ላይ ነው። በዚህም መሰረት ባለፈው ክረምት የተመረተው ምርት ከቀደመው ዓመት የተወሰነ ቅናሽ እንዳሳየ ሁላችንም ተስማምተናል ብለዋል። የበልግ ወቅት ምርት ግን የሰባት በመቶ እድገት ማሳየቱን ጠቅሰዋል። በድምር ውጤትም ግብርናው የሦስት በመቶ እድገት ማሳየቱን ገልጸዋል። የሁሉም ዘርፎች ድምር ውጤት የሆነው የአገሪቱ ኢኮኖሚም ከፍተኛ እድገት ማስመዝገቡን ነው አቶ ኃይለማርያም ያብራሩት። በድምር ውጤት ኢኮኖሚያችን ከስምንት ነጥብ አምስት በመቶ በላይ ሊያድግ እንደሚችል ማየት ተችሏል። ይሄ ተግዳሮቶች ቢኖርም፣ ነገር ግን አገራችን ያላትን መልካም አጋጣሚ በሰፊው በመጠቀማችን ከአምስት በመቶ በላይ ሄዶ የማያውቀው የኢንዱስትሪና የአገልግሎት ዘርፍ ድምር ውጤት በዘንድሮ ዓመት ሰባት በመቶ በዛ ደረጃ አድጓል። ስለዚህ ይሄ ከፍተኛ ውጤት ነው ተብሎ ሊወሰድ የሚችል ነው። ጠቅላይ ሚኒስትሩ በምክር ቤቱ ቆይታቸው ከአባላት ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። በዚህም መሰረት በቅርቡ በጾረና ግንባር የተፈጠረውን ግጭት የጀመረው የኤርትራ መንግስት ነው ብለዋል። ለዚህ መነሻውም የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን ያወጣው እና የኤርትራ መሪዎች በሰው ዘር ላይ ወንጀል መፈጸማቸውን የሚገልጸው ሪፖርት መሆኑን አመልክተዋል። ኢትዮጵያና ኤርትራ ተቆራቆሱ ብሎ የዓለም ህብረተሰብ አይኑንና ሀሳቡን ወደዚህ እንዲያዞር ለማድረግ ነበር ጥረት ያደረገ። እኛ ግን እሱ በዘጋጀልን ወጥመድ መግባት አልፈለግም። ያደረግነው ነገር ቢኖር መልስ የምትሰተን አርፈ ቁጭ በል ብለን እዛ አሳርፈ ነው። ነገር ግን የተጋለጠው ነገር እንዲጋለጥ እንዲፋፋም ነው ያደረገ። ይህም ሆኖ መንግሥታቸው በኤርትራ ላይ የሚከተለው ፖሊሲ አለመቀየሩን ለንግግርም ዝግጁ መሆናቸውን ነው ጠቅላይ ሚኒስትሩ ያስረዱት። ስለዚህ ፖሊሲያችን በጣም ግልጽ ነው። አሁንም ቢሆን ይሄ የተናጋው መንግስት ቁጭ ብዬ እነጋገራለሁ ካለ በራችን ክፍት ነው። ዋጋ ያለው ሰላም ስለሆነ ለሰላም ስንል የማንከፍለው መስዋዕትነት አይኖርም። ይህን ለማድረግ ዝግጁ ነው። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው የቀረበለትን የ274 ቢሊዮን ብር የ2009 የፌዴራል መንግስት በጀት አጽድቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከኤርትራ ጋር የተካሄደውን ግጭት አስመልክቶ ወረራውን ቀድማ ያካሄደችው ኢትዮጵያ ነች ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባሰራጩት መልእክት አመልክተው ኢትዮጵያ በግልጽ ልትወገዝ ይገባል ብለዋል።